Voice of America. በቤኒ ሻንጉል ጉሙዝ የያሶ ወረዳ ነዋሪዎች በቡድን በታጠቁ ኃይሎች ሰዎች በጅምላ እየተገደሉ ነው ሲሉ ገለጹ። ከአንድ ቤተሰብ እስከ ስምንት የተገደሉበት መሆኑን የተናገሩት ነዋሪዎች ችግሩ አሳሳቢ መሆኑን ገልጸዋል። የቤኒ ሻንጉል ጉሙዝ አስተዳደር ስለ ጉዳዩ ምንም አለመስማቱን ቢገልጽም የኦሮሚያ ክልል መንግሥት መረጃው እንዳለውና እያጣራ መሆኑን ገልጿል። ሙክታር ጀማል ዝርዝር አለው። በቤንሻንጉል ጉሙዝ ከማሺ ዞን ከሁለት ወር በፊት በተለያየ ግጭትና ዜጎችን ማፈናቀል የጀመረው አለመረጋጋት አሁን ወደ ቡድን ዘመቻና ሰዎችን በጅምላ እስከ መግደል እየደረሰ ነው ሲሉ በዞኑ ያሶ ወረዳ ነዋሪዎች እየገለጹ ይገኛሉ። የሟቾችን ቁጥር በተመለከተ አሃዙ በውል የማይታወቅ መሆኑን የገለጹት ነዋሪዎቹ ከአንድ ቤተሰብ እስከ ስምንት ሰው የተገደለበት እንዳለም ለአሜሪካ ድምፅ የገለጹት ሰው ተናግረዋል። ነዋሪዎች እንደሚናገሩት ግድያውን የሚፈጽሙ ከነዋሪዎች እስከ ታጣቂዎች በመሳሪያ የታገዙ መሆናቸውንም ተናግረዋል። ይህንን በተመለከተ የቤኒሻንጉል ጉሙዝ ብሔራዊ ክልላዊ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ዘላለም ጃለታ ጉዳዩን በተመለከተ ይህንን ለአሜሪካ ድምፅ ተናግረዋል። ከዚህ ቀደም የነበረው ግጭት አሁንም አልቆመም፣ ቀጥሏል። እንደ ትልቅ ጉዳይ ሲነሳ የነበረው ጥያቄ ደግሞ መንገድ አልተከፈተልንም ተዘግቷል፣ ነው። ሆኖም አንዳንድ ሰዎች ግጭት ማንሳታቸው የማይቀር ነገር ነው። ነገር ግን አሁን የተባለውን ሰዎችና ጉዳይ ምንም የማውቀው መረጃ የለኝም። አመወራም መቃስ አንድ ወፍቴ ከናል አንድ ወደ ሰሞሳት ሲንቀቡ ነዝረት እንዴኛ ከዚህም በመቀጠል ጉዳዩን ለማጣራት ወደ ቤንሻንጉል ጉሙዝ ካማሺ ዞን ያሶ ወረዳ አስተዳደር ስልክ ደወልኩኝ። የወረዳው አስተዳደር አቶ ፍቃዴ ጨፌ ስሜን ጠቅሼ ከአሜሪካ ድምፅ መደወሌን ስነግራቸው ስልካቸውን ዘጉብኝ። ቀጥዬ የወረዳው ፖሊስ አዛዥ ኮማንደር ጅራታ ጋ ደወልኩኝ እሳቸውም መልሼ እንድደውል ቀጥረውኝ ደግሜ ብሞክርም ስልካቸውን አያነሱም። ጉዳዩ እየተባባሰ መሆኑን በተለይ በምስራቅ ኦሮሚያ አዋሳኝ የሆነ የቤኒሻንጉል ጉሙዝ የሁለቱን ማህበረሰብ አብሮ መኖር እያሻከረና ወደ ባሰ አደጋ እያካሄደ ነው፣ ለዚህ መንግስት ምን እያደረገ ነው ሲሉ ዛሬ በተሰበሰበው በኢትዮጵያ ሕዝብ ተወካዮች ምክር ቤት ከምክር ቤቱ አባሎች ይህ ጥያቄ ቀርቧል። ምዕራብ ወለጋ በምስራቅ ወለጋ በቤኒሻንጉል አካባቢ እግረ መንገደን መሪ በተገኘበት ነውና ጥያቄ የምነሳው ዛሬም ቢሆን ሞትና መፈናቀል ያልቆመበት ከመነሲቡ ግንቢ መነሲቡ ወረዳ ሀሮሊሙ ዛሬም ድረስ ሰዎች ሞቶ መምህራን በአሰቃቂ ሁኔታ ሞቶ ሕዝብም ከቀዩ እና ከዱሮ እየተፈናቀለ ያለበት ሁኔታ ስላለ የህዝቦች ከጊዜ ጊዜ መፈናቀልና ንብረት እያላቸው ቤት እያላቸው ተፈናቅለው አሁንም ሞቱ ያልቆሙ ስለሆነ ይህንን ሁኔታ በሚመለከት የፌደራል መንግስት እንዲህ አይነት ግጭቶች ሲከሰቱ የማስከበር ኃላፊነት ያለው በመሆኑ ለህዝቡና ይሄንን አፍራሽ ተልዕኮ ለሚፈጽሙ አካላት የሚያስተላልፉት መልዕክት ካለ ለማለት ነው። አመሰግናለሁ። ችግሩን በተመለከተ መንግስት እያጤነ መሆኑን የተናገሩት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣንን በመሳሪያ ኃይል የመያዝ አባዜና መጥፎ ባህል ለግጭትና ብጥብጥ ትልቅ ምክንያት መሆኑን ተናግረው ዜጎች ለዲሞክራሲ መስፈንና የሰው ልጅ መብት መከበር ብዙ ሲለፉ እንደነበሩም ተናግረዋል። አሁን ያለንበት እዚያም እዚህ የሚያጋጥሙ ችግሮች በተባበረ ክንድ ተሻግረን ጠንካራ ልማት ያለባት ሰላም ያለባት ዲሞክራሲ የጎለባት ኢትዮጵያን እንገነባለን የሚል እምነትና ተስፋ ይዘን ነው እየሰራ ያለ ነው። ይሄም እንደሚሆን ጥርጣሬ የለኝ። መላው ኢትዮጵያ ሕዝብ የሚፈልገው የሚሻው የሚታገልለት ይሄ ስለሆነ ይሄን እንደምናሳካ እምነቴ ላቀም በቤኒሻንጉል ጉሙዝ ከማሺ ዞን ያሶ ወረዳ በደረሰው ችግር በብዛት የኦሮሚያ ብሔራዊ ክልላዊ መንግሥት ነዋሪዎች መሞታቸውን ነው የተገለጸው። ይህንን በተመለከተ የቢሮ ምክትል ኃላፊ አቶ ኑሬ ቀመር እንደገለጹት በአካባቢው የሰዎች መሞትን መረጃ መስማታቸውንና የጉዳዩን ምንጭ ለማወቅ እየተሠራ መሆኑን ተናግረዋል። ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከአዲስ አበባ።